ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ ሰኔ 11 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ስኪፕ ሴስክ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ቆንጅታ እየታሰማናለች። ናይጄሪያ ውስጥ የዓለም ዋንጫ ለመመልከት የኳስ አፍቃሪዎች በተሰበሰቡበት ስፍራ የቦምብ ፍንዳታ ደርሶ ቢያንስ ሀያ አንድ ሰዎች መገደላቸው ተገልጿል። ዛሬ የሆስፒታል ምንጮች እንዳሉት በሰሜን ምስራቋ ዳማቱሩ የምትባል ከተማ ትናንት ማክሰኞ ማታው ላይ በፈነዳው ቦምብ ሌሎች ሀያ ሰባት ሰዎች ቆስለዋል። ፍንዳታው የደረሰው የብራዚልና የሜክሲኮን ግጥሚያ ደጅ ላይ በተሰቀሉ የቴሌቪዥን ስክሪኖች ለመከታተል ተመ ካቾች በተሰባሰቡበት በአንድ ባጃጅ ታክሲ ስር የተደበቀ ቦምብ ጨዋታው እንደተጀመረ ፈንድቶ ነው። ለጥቃቱ ኃላፊነት የወሰደ ወገን የለም። ኢራቅ ውስጥ በሀገሪቱ ሰሜናዊ ክፍለ ግዛት ውጊያ እያፋፋሙና ግዛቶችን እየተቆጣጠሩ ያሉት ጽንፈኛ እስላማዊ ሱኒዎች የሀገሪቱን ዋና የነዳጅ ማጣሪያ ደብድበው ጉዳት ማድረሳቸው ተሰምቷል። በሞሱልና በመዲናዋ ባግዳድ መሀል በምትገኝ ባይጂ በምትባል ከተማ ጽንፈኞቹ ተዋጊዎች ከነዳጅ ማጣሪያው የደህንነት ጠባቂዎች ላይ መታኮሳቸው ተገልጿል። ነውጠኞቹ ሞሱልን ባለፈው ሳምንት የተቆጣጠሯ ሲሆን አርባ ህንዳውያን የግንባታ ሰራተኞች ከከተማይቱ ተጠልፈው ተወስደዋል ሲል ዛሬ የህንድ የውጭ ጉዳይ ሚኒስቴር ተናግረዋል። ምዕራብ አፍሪቃ ውስጥ የኤቦላ ወረርሽኝ አሁንም መዛመቱን ቀጥሏል ሲል የዓለም የጤና ድርጅት አስታወቀ። በበሽታው በዚያ የአፍሪካ ክልል እስካሁን ከሶስት መቶ የሚበልጡ ሰዎች ሞተዋል። ጊኒ ውስጥ አምስት፣ ሴራሊዮን ደግሞ አራት እንዲሁም ላይቤሪያ ውስጥ አምስት ተጨማሪ ሰዎች ባለፈው ሳምንት መሞታቸውን የየሀገሮቹ ባለስልጣናት አስታውቀዋል ብሏል የዓለም የጤና ድርጅት። እነዚህ የሞቱ ሰዎችም ሆኑ አዲስ የተያዙት ሌሎች ከሰላሳ የሚበልጡ ሰዎች ያሉት ሶስቱን ሀገሮች በሚያገናኙ የድንበር አካባቢዎች መሆኑ ታውቋል። ዓለም አቀፍና የሀገር ውስጥ የጤና ባለስልጣናት ሰዓት በሽታውን ለመቆጣጠር ጥረት ቢያደርጉም አሁንም መዛመቱን እንደቀጠለ ነው የተነገረው። የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ በምስራቁ የሀገሪቱ ክፍል ለሶስት ወራት የዘለቀውን ግጭት ለማስቆም በሚያቀርቡት የሰላም እቅድ አስተዳደራቸው የበኩሉን የተኩስ አቁም እቅድ ሊያካትት መሆኑን ለማካተት ሀሳብ አቀረቡ። ተኩስ አቁሙ ለተገንጣዮቹ ተዋጊዎች ትጥቅ እንዲፈቱ የማይፈልጉት ደግሞ ሀገሪቱን ለቀው እንዲወጡ እድል ይሰጣቸዋል በማለት ፕሬዚደንቱ መናገራቸውን የሩሲያ የዜና አገልግሎቶች ናቸው ጠቅሰው የዘገቡት። ፕሬዚደንቱ ይህን የተናገሩት ተኩስ አቁምን አስመልክተው ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር በተነጋገሩ በማግስቱ መሆኑ ነው። ሩሲያ የዩክሬንን የክሬሚያ ልሳነ ምድር ወደ ግዛቷ ከጠቀለለች ከመጋቢት ወር ወዲህ የሁለቱ ሀገሮች መሪዎች በይፋ እስከሚታወቀው ድረስ በቀጥታ ሲነጋገሩ ይሄ ሁለተኛ ጊዜ ብቻ መሆኑ ነው። ከመጋቢት ወር ወዲህ አፍቃሪ ሩሲያ ተዋጊዎች በዩክሬን ምስራቃዊ ክፍል ውጊያውን አፋፍሞ ቀጥለዋል። ሩሲያም ዩክሬን ያለባትን እዳ አልከፈለችኝም በማለት የተፈጥሮ ጋዝ አቅርቦቷን አቋርጣባታለች። በመጨረሻም ከእንግዲህ ወዲያ የምርጫ ኮሚሽኑን አላምነውም ያሉት የአፍጋኒስታን ፕሬዚደንታዊ እጩ አብዱላ አብዱላ ቅዳሜ ዕለት የተካሄደው ማጣሪያ ምርጫ የድምፅ ቆጠራ እንዲቋረጥ ጠየቁ። ምክንያት የማጭበርበር ተግባር ተፈጽሟል በማለት አብዱላ አብዱላ ዛሬ ረቡዕ ባደረጉት ጋዜጣዊ ጉባኤ ህጋዊ ምርጫ እንዳልተካሄደ ብዙ ማስረጃ አለን ነው ያሉት። ድምፅ መስጫ ኮረጆ በተጭበረበረ መንገድ ታጭቋል። ታዛቢዎች ስራቸውን በትክክል እንዳይሰሩ እድል አልተሰጠም የመላ የህዝቡ መብቶች ተረግጠዋል ሲሉ አማረዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት። ለዜናው ከምሽቱ ሶስት ሰዓት ላይ በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ደግሞ እንጠብቅሻለን ከሰዓቱ ዜና ጋር። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የሰብአዊ መብቶች ጉባኤ ሰመጉ ከአውሮፓ ህብረት የ200 ሺህ ዩሮ እርዳታ አገኝቷል። ድርጅቱ ባገኘው ድጋፍ ኢትዮጵያ ውስጥ ተዘግተው የቆዩ ቢሮዎችን እንደሚከፍት አስታውቋል። መለስካቸው አማህ ዝርዝሩን ይዟል። አዲሱ የበጎ አድራጎት ድርጅቶችና ማህበራት ህግ በ2001 ዓ.ም ከታወጀ ወዲህ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ይሰመጉ በአሁኑ አጠራሩ ደግሞ ሰብአዊ መብቶች ጉባኤ በአገር አቀፍ ደረጃ ሲያከናውናቸው የነበሩ እንቅስቃሴዎች ተዳክመው መቆየታቸውን ድርጅቱ ባዘጋጀው ወደ ጥናት መክፈቻ ላይ የተናገሩት የሰመጉ ቦርድ ምክትል ሊቀመንበር ወይዘሮ ወልፍነሽ ደምሴ ናቸው። ከአዲሱ አዋጅ በፊት ከ11 ያላነሱ ቅርንጫፍ ጽህፈት ቤቶች በመላው የሀገሪቱ ክፍል ከፍቶ ሲንቀሳቀስ የቆየው ሰመጉ በባንክ የነበረውን እስከ ዘጠኝ ሚሊዮን ብር የሚደርስ ገንዘብ እንዳያንቀሳቅስ በመከልከሉና በአዲሱ ህግ መሠረትም ከዘጠና በመቶ የማያንስ ገቢውን ከሀገር ውስጥ ብቻ እንዲያገኝ በመገደዱ የገንዘብ ጦት የተቋቋመላቸውን ተግባራት ለማከናወን በእጅጉ ተቸግሮ እንደነበረ አስረድተዋል። ዛሬ የሚጀመረው ፕሮጀክት ግን ይህን ንክር እንደሚቀርፍ የሰመጉ ቦርድ ምክትል ሊቀመንበር ወይዘሮ እልፍነሽ ደምሴ ገልጸዋል። በፕሮጀክቱ መሰረት የኢትዮጵያ መንግስት ከአውሮፓ ህብረት ጋር ባደረገው ስምምነት የኢትዮጵያ የሲቪል ማህበራት ሁለተኛ ዙር ፈንድ ለማግኘት ችለናል። ፈንዱ ከሀገር ውስጥ እንደተገኘ ስለሚቆጠር ሰመጎ የተቋቋመበትን ዓላማዎች ለማስፈጸም ወሳኝና አጋዥ ይሆናል። የሁለት ሺህ አንዱ የበጎ አድራጎት ድርጅቶችና ማህበራት ህግ ለሀገር በቀል ማህበራት ወይንም ድርጅቶች በተለይም በሰብአዊ መብቶችና በመሳሰሉት ጉዳዮች ለመንቀሳቀስ ከፈለጉ ስራቸውን የሚያከናውኑበትን ገንዘብ ከዘጠና በመቶ በማያንስ መልኩ ማግኘት ያለባቸው ከሀገር ውስጥ ምንጮች ብቻ ሆኖ ሳለ ይህ ገንዘብ እንዴት ለሰመጉ ሊሰጥ ቻለ የሚል ጥያቄ በአውሮፓ ህብረት የኢትዮጵያ ልኡካን የፕሮግራም ኃላፊ ሚስ ስቴፋኒ ካሬት አንሰችላቸው ነበረ። ኢዲኤፍ ወይም የአውሮፓ የልማት ገንዘብ እንደ እውነቱ ከሆነ እንደ ኢትዮጵያ ገንዘብ ነው የሚቆጠረው። በተጨማሪም የሲቪል ማህበረሰቡ ገንዘብ የሀገር ውስጥ ሆኖ እንዲቆጠር የተደረገው በውይይት ነው። በእርግጥ ነው የአውሮፓ ህብረት በሰብአዊ መብቶች አከባበር ላይ በሚሰሩ የኢትዮጵያ ድርጅቶችን በገንዘብ ለመደገፍ ያስችለናል። ለዚህም የኢትዮጵያ መንግስት ድጋፍ ስለሰጠን በጣም ደስ ይለናል፣ ምክንያቱም አስፈላጊ ስራ ነውና። የአውሮፓ ህብረት እና የኢትዮጵያ ትብብር የሲቪል ሶሳይቲ ፈንድ ፕሮግራም አስተባባሪ አቶ አካለ ውልድ ባንቲርጉ ይህንን ሲያብራሩ ደግሞ እንዲህ ገልጸውታል። አንድ የተለየ ነገር ምንድን ነው? ገንዘቡ የአውሮፓ ህብረት ብሎ ስለሚጠራ፣ ሆኖም ግን የአውሮፓ ኢሮፒያን ዴቨሎፕመንት ፈንድ የሚባለው ሪሶርስ ካንትሪ ኦነርሽፕ እንደ ሀገር ሀብት ነው የሚቆጠረው። ምክንያቱም የኢትዮጵያ መንግስትና ይህንን የሚያስተባብር ራሱን የቻለ ቢሮ አለ በገንዘብ ሚኒስቴር ስር እና የዛ አካል ሆኖ እንደ ትክክለኛ ቢሆን ኖሮ የኢትዮጵያ መንግስት ነበር ይህን ገንዘብ የሚያስተዳድረው በራሱ ግን የሲቪል ማህበረሰብን ጉዳይ ወኪያ ያለሁኝ አስተዳደር ስላለ እንጂ ለአውሮፓ ህብረት ገንዘቡ ሄደው በኢትዮጵያ መንግስት ስር ነው ይሄ ያለው። የሰመጉ ዳይሬክተር አቶ ጂማ ባይሳ በበኩላቸው የስቴፋኒ ካሬትን ጥቆማ ያጠናክራሉ። መንግስት በአንድ በኩል ሀገር በቀል የሰብአዊ መብቶች ተሟጋጅ የሆኑ መንግስታዊ ያልሆኑ ድርጅቶችን የሚያዳክም አዋጅ አወጣ በሚል በተቺዎች ሲብጠለጠል፣ በሌላ በኩል ደግሞ ከአውሮፓ ህብረት ጋር የጀመረው ትብብር ግራ የሚያጋባ ቢሆንም፣ አቶ ጅማ እንደሚሉት ከሆነ ይህን ውይይት የጀመሩት ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ነበሩ። እኔ የአውሮፓ ህብረትና እንደሰማነው እኛ የአውሮፓ ህብረትና የቀድሞ ጠቅላይ ሚኒስትር ናቸው። ይህን መጀመሪያ አቶ መለስ ናቸው መጀመሪያ የተነጋገሩት እና በስምምነት ነው የተደረገው። ይሄ መንግስት አይቶ ነው፣ ይሄ መንግስት ያየ ይመስለኛል በደንብ ውስጡን አይተዋል። እና ስለዚህ አሁን ይህንን ለመንግስት አስቦበት ያደረገው ስለሆነ እኛ ጥሩ እርምጃ ነው ብለን ነው የምንገምተው። አስቦ ያደረገው ይመስለናል። አቶ ጂማ ባይሳ ለቪኦኤ እንደገለጹት አዲሱ የበጎ አድራጎት ድርጅቶችና ማህበራት ህግ እንዲሻሻል ሲሆንም፣ እንዲሰረዝ ድርጅታቸው አጥብቆ ይገፋል። እኛ ባገኘን አጋጣሚ የመንግስት አካላትን ተወካዮችን፣ የመንግስት መስሪያ ቤት ኃላፊዎችን፣ የሚመለከታቸውም ማለት ነው እያሳሰብናቸው ስለሆነ አሁንም አንዳንድ ነገር እየወሰዱ ነው። አሁን ቅርብ ጊዜም ስብሰባ ጠርቶውን በተለይ በሰላሳ ውስጥ የተገለጹ ነገሮች ወጪዎች ወደ አስተዳደር ውስጥ የተገለጹ ነገሮች ወደ ፕሮግራም ወደ ዋና ፕሮግራም ወደ ሰባው በመቶ እንዲሄድ እያደረጉ ስለሆነ ለወደፊት ያሻሻሉ የሚሄዱ ይመስልናል። እንዳውም እንዲሰረዝም እኮ እኛ እጥረት እያደረግን ነው እና ግፊትም እያደረግን ስለሆነ መንግስት ወደዛ ይሄዳል ብለን ነው የምንገምተው እኛ ፖዚቲቭሊ ነው። ሰብአዊ መብቶች ጉባኤ ይህን ገንዘብ በድጋፍ ያገኘው በተመሳሳይ መስክ ከተሰለፉ ድርጅቶች መካከል ባቀረበው የሥራ ምክረ ሐሳብ ወይም ፕሮጀክት ፕሮፖዛል አሸናፊ በመሆኑ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ኬንያ ይወስደናል። በሁለት የኬንያ አነስተኛ ከተሞች ውስጥ የደረሰውና ለበርካታ ዜጎቿ ህይወት መጥፋት ምክንያት የሆነው ሁከት በጎሳዎች መካከል የተቀሰቀሰ ግጭት ያስከተለው ነው ሲሉ ፕሬዚደንት ኡሁሩ ኬንያታ ገልጸዋል። ከትናንት በስቲያ ሰኞና እሁድ የደረሱትንና ቢያንስ በስድሳ ሰዎች ህይወት ላይ ጉዳት ያደረሱትን እነጂን ጥቃቶች የፈጸሙት የእኔ ታጣቂዎች ናቸው ሲል የሶማሊያው እስልምና አክራሪ ቡድን አልሻባብ ኃላፊነቱን ወስዶ ነበር። ሞሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ኬንያታ ለህዝባቸው በቴሌቪዥን ባሰሙት በዚህ ንግግራቸው በወደብ ከተሞቹ ምፕኬቶኒና ምፕሮምኮ የደረሰው አደጋ እስላማዊ አሸባሪዎች የፈጸሙት ጥቃት ውጤት አይደለም ነው ያሉት። ዘ አታክ ኢን ላሙ ወዝ ዌል ፕላንድ ኦርኬስትሬትድ አንድ ፖለቲካሊ ሞቲቬትድ ኤትኒክ ቫይለንስ በላሙ የተፈጸመው ለአንድ ጎሳ ጥቅም የታለመ በኬንያ ማህበረሰብ ላይ የተቃጣ ሌላውን የማግለልና የማፈናቀል ውጥን ይዞ የተቀነባበረና የፖለቲካ ዓላማ ያለው ብጥብጥ ነው። በመሆኑም የአልሻባብ የሽብር ጥቃት አካል አይደለም። የአካባቢው የፖለቲካ ኃይሎች ይህን እጅግ ዘግናኝ ወንጀል በማውጠንጠንና በማቀነባበር እስከ አፈጻጸሙ ድረስ መሳተፋቸውን የሚያመላክቱ ማስረጃዎች አሉ። ተቃዋሚ ቡድኖች እየተባባሰ በመጣው የአገሪቱ የጸጥታ፣ የምጣኔ ሀብትና የፖለቲካ ሁኔታ ላይ የሚነጋገር ብሔራዊ መድረክ እንዲጠራ ለመንግስቱ ጥያቄ እያቀረቡ ካሉበት ካለፉት ጥቂት ሳምንታት አንስቶ የፖለቲካ ውጥረቱ እያየለ መምጣቱ ይታወቃል። የሚስተር ኬንያታ አስተዳደር የብሔራዊ ንግግሩን ጥሪ የማያቅፍ ከሆነ ሌሎች የተቃውሞ ሰልፎች እንደሚጠብቁት ተቃዋሚ ቡድኖቹ በቅርቡ ባካሄዱት ሰላማዊ ሰልፍ ወቅት አስጠንቅቀዋል። ይህ በእንዲህ እንዳለ ፕሬዚዳንት ኬንያታ በበኩላቸው በዛሬው ዕለት ባሰሙት በዚህ ንግግራቸው አንዳንድ ፖለቲከኞች ብጥብጥ እየቀሰቀሱና ማህበረሰቦች አንዳቸው በሌላቸው ላይ እንዲነሱ እያደረጉ ነው ሲሉ አስጠንቅቀዋል። አንዳንዶቹን ቅዱስ፣ ሌሎቹን እርኩስ አድርገው የሚስሉ መልእክቶችን የሚሰብኩ እጅግ አደገኛ መሪዎች ናቸው። የነኝህ ዘመቻዎች የመጨረሻ ግብም አንዳንዱን ሕዝብ ከሰውነት ክብር በታች የሆነ እናም ፍቅርና ሐዘኔታ የማይገባው አድርጎ መሳል ነው። በሚስተር ኬንያታና በምክትላቸው ዊልያም ሩቶ የሚመራው መንግስት አባላት ከማህበረሰባቸው ለሆኑ ጠቀም ያለ ገቢ የሚያስገኝ የመንግስት ሥራ ዕድል በመስጠት ሌሎችን ይበድላሉ የሚሉ ክሶች ይቀርቡባቸዋል። ጥቃቱ ከደረሰባቸው ሁለቱ ከተሞች አንዷ የሆነችውን የሚብኬቶኒን በዛሬ ዕለት በመጎብኘት ላይ ያሉት የኬንያዊ የሀገር ውስጥ ጉዳይ ሚኒስትር ጆሴፍ ኦሌ ቁጣቸውን በመግለጽ ላይ ለነበሩ የከተማው ነዋሪዎች ባሰሙት ንግግራቸው ከጸጥታ ሰራተኞች ጋር እንዲተባበሩ ጥሪ አቅርበዋል። ማህበረሰባችን ማህበረሰባችን ጥቃት ደርሶበታል ያሉት የአገር ውስጥ ጉዳይ ሚኒስትሩ አክለውም፣ በዚች ሀገር የብጥብጥ ቅስቀሳ መኖሩን ከመነሻው ገልጠን ነበር። አሁንም ይህን በደል ያደረሱት ከአካባቢው ስላራቁ ዜጎች ልትረዱን ይገባል። ውስጣችሁ ነው ያሉት እናንተ ካልነገራችሁን ማን መሆናቸውን ለመለየት ጊዜ ውስድብናል ነው ያሉት። በሌላ በኩል ኬንያ በሙስሊሞች ላይ ለምታደርሰው ጫናና ወከባ ምላሽ ነው ያለውን እርምጃ የወሰድኩት እኔ ነኝ ሲል ያለው የሶማሊያው አክራሪ አልሻባብ ነው። ድርሽ እንዳትሉ ሲልም ቡድኑ አገር ጎብኚዎችን አስጠንቅቋል። ተከታዩ ዘገባ ወደ ኢራቅ የአሁን ሁኔታ ወደ ኢራንና የአሜሪካ ግንኙነት ደግሞ ይወስደናል። የኢራቅና ሌቫንቶች እስላማዊ መንግስት ወይም በምህፃር ኢሲል ተብሎ የሚጠራው ታጣቂ ቡድን ኢራቅ ውስጥ የያዘውን ግስጋሴ ለማስቆም ስትል ሀገራቸው ከረዥም ጊዜ ባላንጣዋ ኢራን ጋር አብራ ለመስራት ዝግጁ መሆኗን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ኢሲል ኢራቅ እና ሶሪያን ያቀፈ እስላማዊ የከሊፋ ግዛት ለመፍጠር እያካሄደ ላለው ትግሉ ከሱኒ ሙስሊም እምነት ተከታዮች ድጋፍ እየበዛለት መሆኑን አስታውቋል። ሊያበረክት የሚችለው ገንቢ ነገር እስከወጣው ድረስ የኦባማ አስተዳደር ከኢራን ጋር ለመነጋገር ዝግጁ ነው ብለዋል የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ከያሁ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኢራቅን አህዳዊነትና ሉዓላዊነት እስካከበረች፣ የመንግስቱን መልሶ የመቆም አቅሙን እስካጠናከረች፣ አሁን ባለንበት ሁኔታ ነገሮችን ደረጃ በደረጃ ማየት ያለብን ይመስለኛል። ሆኖም እውነተኛ መረጋጋትን፣ ሕገ መንግስቱን፣ የምርጫ ሂደቶችን እስካከበረ የአንዱን ቡድን የበላይነት በሌላው ላይ የሚጭን ሳይሆን ኢራቃውያንን ሁሉንም የሚወክላቸውን መንግሥት እንዲያቋቋሙ ማገዝን እስከ አበረታታ ማንኛውንም ነገር ከግምት ውጭ ማድረግ አንፈልግም። ሁሉንም የሚያቀፍ መሆን አለበት። ባለፉት ጥቂት ዓመታት ውስጥ ከታዩት ግዙፍ ችግሮች አንዱ ይሄው ነው። ሁከትን የሚቀንስ ከሀገሪቱ የውጭ የሽብር ፈጠራ ኃይሎችን የሚያጠፋ፣ ሀገሪቱን ከመበታተን የሚያድናት ምንም መፍትሄ ካለ ዋሽንግተን አብራ ለመስራት ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ ተናግረዋል። ይሁን እንጂ በተለይ ይህንን የኢራቅና ሌቫንቶች እስላማዊ መንግስት ቡድንን እንቅስቃሴ ማስቆም አስፈላጊነት ከዚያም የሰፋ ምክንያት አለው። ጆን ኬሪ እዚያው ተወስነው የሚቀሩ አይደሉም። አውሮፓን፣ አሜሪካንና ሌሎችንም ህዝቦች ለመጉዳት የተነሱ ናቸው። ለዚህ ነው ከሌሎች ጋር መነጋገር፣ ይህንን ጉዳይ ለመያዝ የሚደረገውን ጥረት መምራት አለብን ብለን የምናምነው። እያደረግን ያለነውም ይህንኑ ነው። በአውስትራሊያው ሞናሽ ዩኒቨርሲቲ ኢስላምና ዘመናዊው ዓለም ማዕከል የሚባለው ተቋም ዳይሬክተር ግሬግ ባርተን ሲናገሩ የአሜሪካና የኢራን ውይይት እጅግ አስፈላጊና ጠቃሚ ነው ብለዋል። ኢራን በበኩሏ በጠቅላይ ሚኒስትር ኑሪ አልማሊኪ የሚመራ ወዳጅና የተረጋጋ ሺአ መንግስት ያላት ኢራቅ እንድትኖር እንደምትፈልግ የጠቆሙት ባርተን በሱኒ ጂሃዲስቶች የቆመ ጠላት መንግስት ጎረቤቷ ቢሆን ኢራንን ይበልጥ እንደሚያሰጋትና እንደሚያስፈራትም አመልክተዋል። perhaps they can help work with Americans and others in getting the Maliki government to recognize that the solution to what's happening አሁን እየታየ ላለው ሁኔታ የአልማሊኪ መንግስት መፍትሄ ሲያበጅ የወታደሮቹን ያህል ለፖለቲካውን መፍትሄ ትኩረት እንዲሰጥ በማድረጉ በኩል ኢራናውያኑ ምናልባት ከአሜሪካ ጋር መስራት ሳይችሉ አይቀሩም። ኢሲል ይህንን ያህል ግዛት ሊቆጣጠር የቻለው እኮ የሀገሬው ሰው በባግዳድ ላይ ጥርሱን በመንከሱ ጥላቻን በማየሉ ነው። ባግዳድ በሰሜን ምስራቅ ያሉትን ኩርዶች መተማመን እንዲያድርባቸው ከጣረች ከባግዳድ በስተሰሜን ምዕራብ ባለው የሱኒ ሙስሊሞች ክልል ውስጥም እንዲሁ ከሰራች የኢሲልን ጭራቃዊ የሞራል ድንጋጌ አካሄድ ለራሷ ጥቅም ልታወል ትችላለች። በዚህም የመንግስቱ ኃይሎች ቢያንስ የተወሰዱባቸውን ከተሞች መልሰው ለመቆጣጠር ሞስሉንም መልሰው ለመያዝ የሚያስችላቸውን አጋጣሚ ሊፈጥሩ ይችላሉ። የኢሲል ግብ እኮ ይላሉ ባርተን ባግዳድን መውረር ባግዳድን መጣል አይደለም፣ ይልቅ በምስራቅ ሶሪያና በሰሜን ማዕከል ኢራቅ ላይ የሚቆም እስላማዊ ካሊፌት ወይም የካሊፋ መንግሥት መመስረት እንጂ። እንግዲህ አሁን ባሉበት ደረጃ ያንን ህልማቸውን ይጨብጡ ዘንድ ደፉ ላይ ቆመዋል አሉ ባርተን። ለጊዜው ለመመለስ አስቸጋሪ የሚሆነው ጥያቄ የተቆጣጠሯቸውን ግዛቶች እንደያዙ መዝለቅ ይችላሉ ወይ ነው። ይሄ ጭካኔና አረመኔነት በእጅጉ የበዛበት ቀንበራቸውና ሸክማቸው ሱኒዎቹን ራሳቸውን ሊያስነሳባቸው እንደሚችል ባርተን ይጠነበያሉ። የኢሲል የኢራቅና የሌቫንቶች እስላማዊ መንግሥት የገንዘብ ምንጭ የት ነው ለመሆኑ? ለጊዜው በግልጽ የሚታይ እጅ የለም ብሏል፣ አልጀዚራ በብዙ ዘገባዎቹ። የአውስትራሊያው ሞናሽ ዩኒቨርሲቲ ባርተንም ቢሆኑ ለዚህ ጥያቄ የጠራ መልስ የላቸውም። ብር የሚያቀብላቸው መንግሥት አለ ብሎ ለመናገርና ይህንንም በማስረጃ ለማስረገጥ በውኑ ከባድ ነው ባይ ጉዳዩ ውስብስብ ነው። ሰዎች ግን በግል እጃቸው ላያርፍ ቋታቸው ላይነጥፍ ይችላል። ከሳውዲ አረቢያ፣ ከቃታር፣ ከኩዌት፣ ከሌሎችም የፋርስ ባህረ ስላጤ አገሮች የሚጎርፉ ብዙ የግል ልገሳዎች አሉ። ኢሲል ራሱም ቢሆን በቅርቡ የሶሪያን ምስራቅ የከርሰ ምድር ዘይት ማሳዎችን በኃይል ተቆጣጥሮ የራሱን የገንዘብ ምንጭ ፈጥሯል። ድፍድፍ ዘይት ይሸጣል። አሁን ደግሞ ኢራቅ ውስጥ ሞሱሉን ያዘ። ከዚያ ደግሞ ብዙ ገንዘብ፣ ወርቅ እና ወታደራዊ ትጥቅ ዘረፈ፣ ማረከ። ስለዚህ ገንዘብና መሳሪያን በተመለከተ ተደላድለው የተቀመጡ ነው የሚመስለው እንግዲህ ይልቅ የሚያሳስባቸው አሁን እየተንጎራደዱበት ያሉት ህዝባዊ ወረት የሱኒዎች ድጋፍ ባለበት ይዘልቃሉ። ይ ነው የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ጀኒፈር ሳኪ ትናንት ሰጥተውት በነበረ መግለጫ ለኢሲል ድጋፍ ከሶሪያ እንደሚጎርፍ አሜሪካ እንደምትገነዘብ አመልክተዋል። አሜሪካ ከኢራቅ ጎረቤቶች ጋር ፍቅር ውስጥ መግባት፣ መጨባበጥ፣ አብራ መሥራት ካለባት አውራ ጉዳዮች አንዱም ይኸው ነው። ወደ ንግድና ምጣኔ ሀብት ዝግጅት እንለፍ። አሁን በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የአመራር ምርጫና አጠቃላይ አሰራር ሂደት ላይ እንዲሁም ከህብረት ኢንሹራንስ ኩባንያ ጋር የተያያዘውን የፍርድ ቤት ክስ ጉዳይ ይዟል ዘገባው። ኤኖክ ሰማግዜር ነው አዘጋጁ። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት በቅርቡ ያካሄደው ምርጫ ውድቅ ይደረግ የሚለውን የፍርድ ቤት ትዕዛዝ ይግባኝ በማለት ውሳኔው ታግዶ እንዲቆይ በከፍተኛው ፍርድ ቤት መታገዱን ባሳለፍነው ሳምንት በሰጠው ጋዜጣዊ መግለጫ አስታውቋል። በታህሳስ ወር የተካሄደው የንግድና ዘርፍ ማኅበራት ምክር ቤቱ ዘጠነኛ ጉባኤ ውሳኔዎች እንዲሰረዙ በፍርድ ቤት የተላለፈውን ውሳኔ እንዲሁም የህብረት ኢንሹራንስ ተወካይ አቶ ኢየሱስ ወርቅ ዛፉ በስብሰባው እንዳይገኙ ከበር መከልከላቸውን ዘግበናል። በጉዳዩ ላይ ለመወያየት አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ኩባንያ ከፍተኛ ባለ ድርሻ አስቀድመው የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዝዳንት የነበሩ ናቸው። እንደምን አመሹ? ሰላም ሄኖክ፣ እንዴት አመሸ። በቅድሚያ እንግዲህ አቶ ኢየሱስ ወርቅ፣ ስለ ይግባኙ አጠር አድርገው ቢያስረዱን። በመግለጫው እንደተረዳ ነው ይግባኝ ተብሎ የፍርድ ቤቱ ትዕዛዝ መታገዱን ነው የገለጸው የንግድና ዘርፍ ማህበራት ምክር ቤቱ። አዎ፣ ምናልባት ባለፈው ጊዜ ያነሳዋቸውን ነገሮች እንደገና መለስ ብለህ ብታስባቸው፣ የህብረት ኢንሹራንስ ተወካይ በስብሰባው ላይ ባለመገኘቱ የአባል መብት የገፈፈ ሁኔታ ስለነበረ በዚህ አይነት ሁኔታ የተካሄደ ስብሰባ እና ያደረጋቸውም ውሳኔዎች ውድቅ ይሆናል፣ ውድቅ ናቸው ብሎ ነበረ ያን ጊዜ የፈረደው የመጀመሪያ ደረጃ ፍርድ ቤት። ነገር ግን የመጀመሪያ ደረጃ ፍርድ ቤቱ ነው ይሄንን ያለው በዚያን ወቅት። እንግዲህ እኛም ራሳችን ወይም ህብረት ኢንሹራንስ ነው እንግዲህ ከሳሹ። የራሴ ክስት ገና እስካሁን ድረስ በደንብ አልተሰማምም። እኔ ደግሞ በግሌ የከሰትኩት አለ። የህብረት ኢንሹራንስ ጠበቃ ያን ጊዜ የጠየቀው ይሄንን ጉዳይ ብቻ አልነበረም። እርግጥ ይሄንን ጠይቋል። ይሄ ስብሰባ ትክክል ስላልነበረ ስብሰባው ያደረጋቸው ውሳኔዎችና ስብሰባው ራሱ ውድቅ እንዲሆን ጠይቋል። ግን እጅግ በጣም መሰረታዊ ሌላ ጥያቄ ጠይቋል። ምክር ቤቱ ከስድስተኛ ዓመታዊ ጠቅላላ ጉባኤው ጀምሮ አዋጁን እየተጻረረ የምልአተ ጉባኤ ሳይኖረው ስብሰባ እያካሄደ ነው እና ይሄ ወደ ህግ አሰራር መመለስ አለበት ነበር አንዱ ትልቁ ጭብጥ፣ አቶ ኢየሱስ ወርቅ። ይህን ግን ፍርድ ቤቱ አልተቀበለውም፣ ውድቅ አድርጎት እንዲያውም አሰራሩ አዎ፣ ይግባኝ የምትሉበት ሁኔታ አለ። በዚህ ዙሪያ እናንተ ወይስ የፍርድ ቤቱን ውሳኔ እንግዲህ ብላችሁ ነው የሚቀጥሉት፣ ብለናል ተብሏል። አሁንማ ምክንያቱም ትልቁ እኮ ጥፋት የተደረገው ጥቅምት አስራ ስምንት ሁለት ሺ ሶስት አመተ ምህረት የተደረገው ስድስተኛ ጠቅላላ ጉባኤ ነው። ለምን እስከዚያን ጉባኤ ድረስ ከዚያ በፊት የነበሩ አምስት ጉባኤዎች በውክልና ስርዓት እየተካሄደ ህጉ ከሚጠይቀው በላይ መልአተ ጉባኤ እየተገኘ ከመስራች ጉባኤው ጀምሮ እስከ አምስተኛ አመታዊ ጠቅላላ ጉባኤ ተካሂዷል። ስድስተኛው ጠቅላላ ጉባኤ ላይ በዛን ጊዜ የነበሩት ተመራጮች ወይም ዳይሬክተሮች የለም በነፍስ ወከፍ ነው የንግድ ህብረተሰቡን እምንጠራው ብለው መጀመሪያ ማስወስነው አይደለም እነሱ ራሳቸው በዚህ ቦርድ ወስኖ በዚህ አይነት ስብሰባ ጠሩ። ስምንት ነጥብ ሁለት በመቶ ነው የተገኘው ከአባሎች ህጉ የሚጠይቀው ሀምሳ በመቶ ወይም ከዚያ በላይ ነው የሚለው ሀምሳ በመቶ ማለት የጠቅላላ አባላት ሀምሳ በመቶ ከግማሽ በላይ መገኘት አለበት ነው አዋጁ የሚለው ይሄ ደግሞ እንግዲህ ይህንንም አቶ ምክር ቤት ያወጣው ህግ ነው ይሄ አቶ የሱስ ወርቅ ይህንን ሁኔታም በኛ ዝግጅት ክፍል ያቀረብነው ጉዳይ ነው። የዴሞክራሲያዊ አሰራር ነው፣ አሰራሩ ደግሞ አባላቱን በአግባቡ የወከል አይደለም ሲሉ ድምፆትን ሲያሰሙ ነበረ። በቅርቡ ደግሞ አቶ ተሾመ በየነ በፎርቹን ጋዜጣ ባሳተሙት ጽሑፍ እንግዲህ አቶ ተሾመ የቀድሞ የአዲስ አበባ ንግድ ምክር ቤት ዋና ጸሐፊ የመቀሌ ንግድ ምክር ቤትም ፕሬዚዳንት የነበሩ ናቸው። የምክር ቤቱን ተቋማዊ ክብር እንጠብቅ የሚል ጽሑፍ አሳትመዋል። እንዲያው በአጠቃላይ አስቀድማችሁ በዚህ በነኚህ ምክር ቤቶች ታገለግሉ የነበራችሁ ጉዳዩ ለምንድና ያሳሰባችሁ? አንደኛ ሕጋዊ አሰራር እንዲሆን እንፈልጋለን። ቸምበሮች በእኛ ሀገር ውስጥ የሚቋቋሙት በአዋጅ ሶስት መቶ አርባ አንድ ህዝባር ዘጠና አምስት መሰረት ነው አዋጅ ማለት ደግሞ የሀገሪቱ የተወካዮች ምክር ቤት ያወጣው ህግ ማለት ነው። ቸንበሮች በህጉ መሰረት መተዳደር አለባቸው። ከህጉ ውጪ የሚሰሩ ቸንበሮች ከሆኑ፣ አንደኛ በአስፈጻሚ አካል በኩል እስካሁን ድረስ የታየው በጣም ነገሮችን ችላ የማለት ነው። ትክክለኛ የንግዱን ህብረተሰብ የሚወክሉ ተሰብሳቢዎች እንዲገኙ በተቻለ መጠን ማድረግ አለ። ምክንያቱም ቸንበሩ ጋ እኮ እነሱም አሁን ጋዜጣዊ መግለጫቸው ላይ እንደተነሳውም ወደ መቶ ሚሊየን ብር የሚሆን አመታዊ ፕሮጀክቶች አሉ። በጣም ብዙ ሪሶርስ ነው በእኛ ሀገር ሲታሰብ። በዚህ ሪሶርስ ላይ ታዲያ እጃቸውን የሚያስገቡ ሰዎች ትክክለኛ በህጉ መሰረት ተመራጭ መሆን የለባቸውም እንዴ? ይሄ እኮ ግድ ነው። ከዚያ ውጭ መሆን አይችልም። በመተዳደሪያ ደንብ ማሻሻልም አይችሉም። ስለዚህ ህግ እኛ ምክንያቱም የኔም ድርጅት ህብረት ኢንሹራንስ፣ ሌሎችም እንዲሁ አንድ ሶስት አራት ድርጅቶች አሉኝ እዚያ አባል ናቸው። የአባልነት ክፍያ እየከፈልን እዚያ የቸንበሩ አባል የሆነ ነው በህግ ይሰራል ብለን ነው የተወሰነ ቡድን አምስት መቶ ሰዎች አስራ አምስት ሺህ ሰዎችን ይወክላሉ እያለ ተሰባስቦ ውሳኔ እያሳለፈ በዚህ ሪሶርስ ላይ ኮንትሮል የሚያደርግ ከሆነ ይሄ ራሱ ገና ወደፊት እኮ ብዙ መመርመር ያለበት ነገር ነው። አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻ እና የቀድሞ የአዲስ አበባ እና የኢትዮጵያ ንግድ ምክር ቤት ፕሬዚዳንት ለሰጡኝ ማብራሪያ አመሰግናለሁ። እግዚአብሔር ይስጥልኝ። ሄኖክ ታንኪ ዩ አመሰግናለሁ ሄኖክንና አቶ ኢየሱስ ወርቅ ዛፉን ከመሰነባበታችን በፊት አጠር አጠር ያሉ መረጃዎች ላካፍላችሁ። ከምንዛሬ ሊጀምር አንድ የዩናይትድ ስቴትስ ዶላር 19 ብር ከ38 ሳንቲም ተመንዝሯል ዛሬ ነገ አዲስ አበባ ላይ ዝናብ እንደሚኖር ከኢንተርኔት ላይ ያየው ያለውት መረጃ ያሳያል ከፍተኛ ሙቀቷ 24 ዝቅተኛ 15 ዲግሪ ሴልሽስ ይሆናል በነገራችን ላይ ለወትሮ ንቆ የነበረው የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ ሰሞኑን ትንበያዎቹን አያሳይም በቅርበት ተከታትለንደግሞ ደግሞ ይዘንላችሁን መቅረብ እንሞክራለን ምክንያቱም የዛሬ 836 ዓመት በዛሬው ዕለት ሰኔ 11 1170 ዓ ም ኢትዮጵያ አቆጣጠር ማለት ነው። አምስት የእንግሊዝ ካንተርበሪ መነኮሳት ጨረቃ ላይ ፍንዳታ ሲደርስ አየን ብለው ተናገሩ። በዘመኑ በጨረቃ ላይ በቅርብ የተካሄደ ቅኝትና ክትትል ነው ተብሎ በታሪክ ሰፍሯል። ፍንዳታው እውን ነበር? ምንስ የፈጠረው ነገር ነበረ? ከነበረ ዝርዝር መረጃ ለጊዜው የለም። ያኔ በነገራችን ላይ ኢትዮጵያ ውስጥ ነገደ ዛጎ ስርወ መንግስት ይገዛ የነበረበት ዘመን ነበር። የሲቪል መብቶች ተሟጋቹ ማርቲን ሉተር ኪንግ በ24 ዓመታቸው የትግል አጋራቸውና ዘማሪዋ ኮሬታ ስኮት ደግሞ የተጋቡበት ቀን ነው ዛሬ። በ1953 ዓ ም ነው በአውሮፓውያን የዘመን አቆጣጠር የተጋቡት። ብራዚል ላይ ሀያኛው የዓለም እግር ኳስ ዋንጫ ቀጥሏል። አሁን የአውስትራሊያና የሆላንድ ጨዋታ እየተካሄደ ነው። 28 29ኛው ደቂቃ ላይ ነው ያሉት። አንድ ለአንድ ናቸው። ሁለቱም በምድብ ቢ ነው ያሉት። በምድብ ቢ ሌላ ጨዋታ ከምሽቱ አራት ሰዓት ላይ በኢትዮጵያ አቆጣጠር ስፓኝና ቺሊ ያደርጋሉ። የምድብ ኤዎቹ ካሜሩንና ክሮኤሽያ ደግሞ ከሌሊቱ ሰባት ሰዓት ላይ ይጫወታሉ። እስካሁን ድረስ በተካሄዱት ውድድሮች ብራዚል፣ ሆላንድ፣ ኮሎምቢያ፣ ኮስታሪካ፣ ፈረንሳይ፣ አርጀንቲና፣ ጀርመንና ቤልጂክ ምድቦቻቸውን ይመራሉ። ከብራዚል አራት ነጥብ አላት። ሌሎቹ ሁሉ በሶስት ነጥብ ነው የሚመሩት። እንግዲህ በዚሁ ንሰናበት። ጤና ይስጥልኝ።